ምክር ቤቱ ዛሬ ባካሄደው ስብሰባው ካጸደቀው 320.8 ቢሊዮን ብር 61.8 በመቶ ለትምህርት፣ ግብርና፣ የመንገድ ስራዎች፣ ለተፈጥሮ ሀብት ጥበቃ፣ ለገጠር የኤሌክትሪክ ማስፋፊያና ጤና ጥበቃ ስራዎች ለማከናወን የሚረዱ መሆናቸውን ተብራርተዋል። ከዚህ ውጪ ለወጣቶች የስራ ፈጠራ ተዘዋዋሪ ድጎማ፣ ለኢንዱስትሪ ፓርኮች ልማትና ለከተሞች ልማት ከፍ ያለ በጀት መያዙንም ተገልጿል። ለክልሎች መደጎሚያ የተያዘው በጀትም ከበጀቱ 36.6 በመቶ ድርሻ እንዳለው ተገልጿል። የፌዴራል መንግስት የካፒታል ወጪዎችን ለመሸፈን የታቀደው ከሀገር ውስጥ ከሚሰበሰብ ገቢና ከውጭ ከሚገኝ ብድርና እርዳታ ጭምር መሆኑን ተገልጿል። በዕለቱ ከምክር ቤት አባላት የተለያዩ ጥያቄዎች የቀረቡ ሲሆን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተለይ በንግዱ ማህበረሰብ ስለሚታየው የግብር ስወራና የግብር በዛብን እሮሮ ተጠይቀው ሲመልሱ የግብር አሰባሰብ ሂደቱ ከክራይ ሰብሳቢነት ለማጽዳት እንቅስቃሴዎች እየተካሄዱ መሆኑን፣ በአገራችን የሚሰበሰበው ግብር ከሚፈለገው በታች መሆኑን በማብራራት በዚሁ መስክ የሚታዩ ችግሮችን ለመቅረፍ ጥረት እንደሚደረግ አብራርቷል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም